ድምፅ ራዲዮ ጣቢያ ነው። ከሊቢያ ዋና ከተማ ወጣ በማቆያው ውስጥ አምስት መቶ ሰዎች ነበር። ሁለት አዳራሾች አሉ። የመጀመሪያው ውስጥ ኢትዮጵያውያን፣ ኤርትራውያንና ሱዳናውያን አለን። በሁለተኛው ደግሞ የምዕራብ አፍሪካ ዜጎች እና የባንግላዴሽ ስደተኞች አሉ። ትናንት ማታ 11 ተኩል ላይ አጠገባችን ያለ ጋራጅ ተመታ፣ ቀጥሎ ሁለተኛው አዳራሽ ተመታ። ከሊቢያ ዋና ከተማ ወጣ ብሎ በሚገኝ ታወጅራ በተባለ ከተለያዩ ሀገሮች ፈልሶ የመጡ ስደተኞች ከታሰሩበት ስፍራ ሌሊቱን የተፈጸመውን የአየር ድብደባ አስመልክቶ ጥቃት በተፈጸመበት ወቅት በእስር ቤቱ የነበረ አንድ ኤርትራዊ ስደተኛ የሰጠውን የእማኝነት ድምፅ ነው የተሰማችሁት ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። በኦሮሚያ ከሺ በላይ አባሎቻችን ታስረውብናል ሲሉ ኦነግና ኦፌኮ ከሰሱ። የክልሉ አቃቤ ሕግ ግን የተፈጸሙት እስራቶች ከፖለቲካ ጋር ግንኙነት የላቸውም ይላል። ዝርዝሩን በመጽሄት ክፍለ ጊዜ ይዘናል። ጤና ስጥልን፣ እንደምናመሻችሁ ክብራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኘው ሰኔ 25 2011 ዓ ስርጭታችን ጋር የምናስተናግዳችሁ እኔ አዳኝ ፍሳዬና እኔም አሉላ ከበደ ከአቀናባሪያችን ንጉሴ ታምሬና ንጉሱ ታምሬና ከስርጭት መሐንዲሱ ቫስኮ ቫለሪ ጋር እስከ አራት ሰዓት አብረናችሁን ዘልቃለን። አሁን በቅድሚያ የሰዓቱን ያለም ዜና ከሊቢያ መዲና ወጣ ብሎ በሚገኘው ፍልሰተኞች የታሰሩበት ቦታ ላይ የተፈጸሙት የአየር ድብደባዎች ቢያንስ የአርባ ሰዎችን ህይወት በማጥፋታቸው በጦርነት ወንጀል ደረጃ ሊታዩ እንደሚችሉ የተባበሩት መንግስታት ድርጅት የሊቢያ ልዑክ አስገንዝበዋል። የአየር ድብደባዎቹ በሁኔታዎች ተገደው የተጠለሉትን ንጹሐን ሰዎችን የገደሉ በመሆናቸው የጦርነት ወንጀል ሊሆኑ እንደሚችሉ ግልጽ ነው ሲሉ ጋሳም ሰላሜ ዛሬ ባውጡት መግለጫ ገልጸዋል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር፣ የአፍሪካ ህብረት ከ130 በላይ የሚሆኑ ሰዎችን ያቆሰሉትን የአየር ድብደባዎችን አውግዘዋል። የሊቢያ የጤና ጥበቃ ባለስልጣኖች ትላንት ማታ በተካሄዱት የአየር ድብደባዎች ከተገደሉት ሰዎች ሌላ 80 ሰዎች መቁሰላቸውን ተናግረዋል። ጥቃቶቹ ከተፈጸሙ በኋላ ሲቪሎች ኢላማ መሆን የለባቸውም ፍልሰተኞችና ስደተኞች መታሰር አይገባቸውም። በሜዲትራኒያን ባህር በኩል አውሮፓ ለመግባት ሞክረው ከአደጋ እንዲተርፉ የተደረጉትን ፍልሰተኞች ወደ ሊቢያ እንዲመለሱ መገደድ አይኖርበትም ምክንያቱም ሊቢያ ለደህንነታቸው አስተማማኝ ሀገር አይደለችምና ሲሉ የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ፊሊፖ ግራንዲ አስገንዝበዋል። የሱዳን የተቃውሞ እንቅስቃሴ መሪዎች አዲሱ ገዢ አካል ማን እንደሚሆን ለመወሰን አሁን ስልጣን ላይ ካሉት ጀነራሎች ጋር ለመነጋገር ተስማምተዋል። የነፃነትና የለውጥ ውህደት የኢትዮጵያው ሸምጋይ ባደረጉት ጥረት መሰረት መስማማታቸውን የውህደቱ ቃል አቀባይ ማዳኒ አባስ ማዳኒ ዛሬ በሰጡት ጋዜጣዊ ጉባኤ አስታውቀዋል። የኬንያ ፖሊስ ከህግ ውጭ የሆኑ ግድያዎችን እንደሚፈጽም ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አስታወቀ። ቡድኑ ዛሬ ባወጣው ሪፖርት ባለፉት አስራ አንድ ወራት ውስጥ በተፈጸሙ ቢያንስ የሀያ አንድ ሰዎች የዘፈቀደ ግድያ ተሳትፏል ሲልም ከሷል። ራኤል አምቡር ከናይሮቢ ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል። የኬንያ ፖሊስ የዘፈቀደ ግድያዎቹን የፈጸመው በሁለት ገቢያቸው አነስተኛ የሆኑ ሰዎች በሚኖሩባቸው ዳንዶራና ማታሬ በሚባሉ መንደሮች ውስጥ መሆኑን ሂዩማን ራይትስ ዋች በዛሬው ሪፖርቱ አመልክቷል። የቡድኑ መርማሪ ኦትስዬኖ ናምዋያ ለቪኦኤ በሰጡት ቃል ለማሳያ ያነሳቸው ግድያዎች ተመሳሳይነት እንዳላቸው ገልጸዋል። የተለመደው አካሄዳቸው ፖሊስ አንድም በሌብነት ይሆን ይችላል፣ አሊያም የሰዎቹን ስም ማኅበራዊ ሚዲያ ላይ አወጣለሁ እያለ ያስፈራራል። ከዚያም ከአንድ ከሁለት ሳምንት በኋላ ያ ሰው ሞቶ ይገኛል ይላሉ ኦትሴኖ ናሙዋያ። ወይም አንድን ሰው እቤቱ ውስጥ ወይም መንገድ ላይ ድንገት ይይዙትና ያንበረክኩታል። ከዚያም በጠራራ ፀሐይ አንዳንድ የተሰበሰበ ሰው ፊት ተኩሰው ይገድሉታል። ነፃ ነው የሚባለው የሀገሪቱ የፖሊስ ተቆጣጣሪ ባለስልጣንም ቢሆን እንዲህ አይነቱን የፖሊስ አድራጎት ለመከላከልና ለማስቆም በበቂ ሁኔታ አይሰራም ሲል ሁማን ራይትስ ዋች በተቋሙ ላይ ክስ አሰምቷል። የባለስልጣኑ ሊቀመንበር አንማኮሪ ስለ ሁማን ራይትስ ዋች ክስ ለቪኦኤ በሰጡት ምላሽ ተቋማቸው በ5500 ጉዳዮች ላይ ምርመራ ከፍቶ 1900 የሚሆኑትን ወደ አቃቢ ሕግ መምራቱን ተናግረዋል። ሂውማን ራይትስ ዋች በሪፖርት ውስጥ የጠቀሳቸው የኬንያ ፖሊስ ቃል አቀባይ ማንም ሕግን የሚጥስ መኮንን መዘዞቹን በግል ይጋፈጣል ማለታቸውን ገልጿል። በዳንዶራና ማታሬ ባለፉት 11 ወራት ውስጥ ቁጥራቸው ቢያንስ 21 በሚደርስ ሰዎች ላይ የተፈጸሙ ግድያዎች ተጠያቂዎች ሕግ ፊት እንዲቀርቡ ሂውማን ራይትስ ዋች የፖሊስ ተቆጣጣሪ ባለሥልጣኑን አሳስቧል። የኢራንን የኒውክሌር ፕሮግራም ለመገደብ ሲባል እንደ አውሮፓ በ2015 ዓ ም ስምምነት ከፈረሙት ሀገሮች የተጣለባትን ማዕቀብ ለማንሳት የሚያስችል እርዳታ ካላገኘች በስተቀር ኢራን ዩራኒየምን ከፍ ባለ ደረጃ ማዳበር ትጀምራለች ሲሉ የኢራን ፕሬዚደንት ሐሰን ሮሃኒ ዛሬ ተናግረዋል። ሀያላን ሀገሮች ከኢራን ጋር ስምምነት ያደረጉት ኢራን ኒኩሌር መሳሪያ ለመስራት እየሞከረች ነው የሚለውን ስጋት ለማርገብ ነበር። ስምምነቱ ኢራን ዩራኒየም ከ3.67 ከመቶ በላይ እንዳታዳብር ያግዳል። ልታከማች የምትችለውም 300 ኪሎ ግራም ብቻ እንደሚሆን ስምነቱ ያዛል። ሩሃኒ አያይዘውም ኢራን ከእሁድ አንስታ ከ3.67 ከመቶውን ገደብ አልፋ የፈለግነውን ያህል መጠን ለማዳበር ተዘጋጅተን ነበር ብለዋል። የአራክ የከባድ ውሃ አንቀሳቃሽ ውጥን መገንባቱን ለመቀጠልም ቃል ገብተዋል። ኢራን ለአውሮፓ አጣጠር በ2015 ዓ ም ከሀያላን ሀገሮቹ ጋር ስምምነት በፈረመችበት ወቅት ውጡንን ለመዝጋት ተስማምታ ነበር። ዩናይትድ ስቴትስ ባለፈው ዓመት ከስምምነቱ ወጥታ በኢራን ላይ በርካታ ሌሎች ማዕቀቦችን በመጣሏ ኢራን የአውሮፓውን እርዳታ ለማግኘት ስትሞክር ቆይታለች። ዩናይትድ ስቴትስ የጣለችባት ማዕቀብ ቁልፍ የሆነውን የነዳጅ ዘይት ዘርፉንም ያካትታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትስ የሀገር ውስጥ ደህንነት ሚኒስቴር ዋና ተቆጣጣሪ ቴክሳስ ክፍለ ግዛት ከሚገኘው የፍልሰተኞች ማቆያ ስፍራ አስከፊ አያያዝ መኖሩን በአንድ ቦታ ላይ ከተያዙ ሰዎች ብዛት የተነሳም ተፋፍገው እንደሚገኙ አመለከተ። በታጠረ ቦታ ባዶ የሲሚንቶ ወለል ላይ ተኝተው ወንዶች መቆም ብቻ በሚችሉበት ክፍል ውስጥ ተፋፍገው ፎቶግራፍ የሚያነሱትን ሰዎች ትኩረት ለመሳብ በሚመስል መልኩ አፋቸውን በጭንብል የሸፈኑ ወንዶችና ሴቶች ምስል ትናንት ማክሰኞ በወጣው ዘገባ ሰፍሯል። አንድ ፎቶግራፍ አርባ ሰዎችን በሚይዝ ክፍል ውስጥ ሰማኒያ ወንዶች ታጭቀውበት ያሳያል። ከእነሱም አንዱ እርዱን የሚል ቃል የተጻፈበትን ካርቶን መስኮት ላይ አስጠግቶ ያሳይቷል። አንዳንድ ፍልሰተኞች መጸዳጃ ቦታዎቹ ሲሰሩ ወደ ውጪ ወጥተው ለመተንፈስ እድል ለማግኘት ሲሉ መጸዳጃ ቦታዎቹን በእግር ሹራቦችና በብርድ ልብስ እንደሚጠቀጥቁም ዘገባው ጠቁመዋል። የዋና ተቆጣጣሪው ዘገባ አያይዞም ንጽህናቸውን ለመጠበቅ የሚችሉበት ሁኔታ የጠበበ በመሆኑ ብዙ ፍልሰተኞች በየጊዜው ይታመማሉ፣ በሚሰጣቸው ምግብ ሳቢያ ድርቀት ይይዛቸዋል ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፓኪስታን ጠቅላይ ሚኒስትር ኢምራን ካንን በያዝነው ወር ያስተናግዳሉ። ሁለቱ መሪዎች ለመጀመሪያ ጊዜ ተገናኝተው ይነጋገራሉ ማለት ነው። የትራምፕ አስተዳደር ስለ ዕለቱ ባያስታውቅም ሃን በዋሽንግተን የሚያካሂዱት የአምስት ቀናት ጉብኝት እንደ አውሮፓ አቆጣጠር ሐምሌ 20 ቀን እንደሚጀምር ታውቋል። ሁለቱም ወገኖች የዋይት ሐውሱን ጉብኝት እቅዶችን በማጠናቀቅ ሂደት ላይ መሆናቸውን ስማቸው እንዲጠቀስ ያልፈለጉ የፓኪስታን ባለሥልጣን ለአሜሪካ ድምፅ ተናግረዋል። የሁለቱም ሀገሮች ግንኙነት ውጥረት ውስጥ ገብቶ የነበረው ፓኪስታን ከዩናይትድ ስቴትስ በቢሊዮኖች ዶላር የሚገመት ገንዘብ እርዳታ እያገኘች ሳለ ታሊባንና ሌሎች አፍጋኒስታን ውስጥ በዩናይትድ ስቴትስ በሚመሩ የውጭ ሀገራት ወታደሮች ላይ እንዲሁም በተቀናቃኟ ህንድ ላይ ጉዳት የሚያደርሱ አማጽያንን ታስጠጋለች በሚል ክስ ምክንያት ነው። ኢስላማባድ ክሱን አስተባብላለች። በመጨረሻም የህንዷ የተቃዋሚ መሪ ራሁል ጋንዲ ፓርቲያቸው በሁለት ተከታታይ ጠቅላላ ምርጫዎች ላይ የቀኝ ክንፍ የሂንዱ ብሔርተኛ ጠቅላይ ሚኒስትር ናሬንድራ ሞዲ በመሸነፉ ከስልጣን ተሰናብተዋል። ጋንዲ ለሁለት ዓመት ያህል የህንድ ብሔራዊ ኮንግረስ ፕሬዚዳንት የነበሩ ሲሆን ለህንድ ጠቅላይ ሚኒስትርነት ለመመረጥም አራተኛው የጋንዲ ቤተሰብ አባል ለመሆን ሲሞክሩ ቆይተዋል። ጋንዲ ዛሬ በትዊተር ባስተላለፉት መልእክት ከስልጣን የወረድኩት ተጠያቂነትን ለፓርቲያችን የወደፊት እድገት ወሳኝ በመሆኑ ነው ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበድና አዳነች ፍስሐየንን በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ። በተለይ መንግስት የያዘውን የሪፎርም አጀንዳ የማሻሻል አቅጣጫን ወደኋላ ትቶ ከዚህ ቀደም የምናየውን አይነት የጨቋኛ አሰራርን፣ የዜጎችን መብት የመክፈፍ አቅጣጫን እንዳይዝ ከፍተኛ ትግል ማድረግ ይገባናል ማለት ነው። የአምነስቲ ኢንተርናሽናል የአፍሪካ ፕሮግራሞች ዲሬክተር አቶ ነጻነት ደምሴ ናቸው። የኢትዮጵያ የሕዝብ ተወካዮች ምክር ቤት በትላንትና ዕለት የረዥም ጊዜ የሰብአዊ መብት ተሟጋቹን ዶክተር ዳንኤል በቀለን የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር አድርጎ መሾሙን አስመልክቶ ከሰጡት አስተያየት የተወሰደ ነው። አድማጮች አሁን ቆየት ብሎ ነው የሚቀርበው በቀጥታ ወደ ዕለቷ ቢረስ በኦሮሚያ ከሺህ በላይ አባሎቻችን ታስረውብናል ሲሉ ኦነግና ኦፌኮ ከሰሱ። የክልል አቃቤ ሕግ ግን የተፈጸሙት ስርዓቶች ከፖለቲካ ጋር ግንኙነት የላቸውም ይላል። ሙክታር ጀማል ሁለቱን ወገኖች አነጋግረው ተከታዩን አድርሶናል። አባላቶቻቸውና ደጋፊዎቻቸው አለምንም ምክንያትና ጥፋት እየታሰሩባቸው መሆናቸውን የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረስ ለአሜሪካ ድምፅ ገልጸዋል። ድርጅቶቹ እንደሚናገሩት ሰዎቹ የሚታሰሩት በአፈሳና ፍርድ ቤት የማይቀርቡ የት እንዳሉ ቤተሰብ የማያውቃቸው መሆኑንም ነው የሚናገሩት። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ይብሳ እንደሚገልጹት በተለያዩ የኦሮሚያ ክልል ዞኖች ጽህፈት ቤቶቻቸው ተዘግተዋል። የጽህፈት ቤቶቻቸው ኃላፊዎች ደግሞ በገፍ ታስረዋል። ጎና ወለጋ፣ ጅራ ከአራቱም የወለጋ ዞኖች ወደ አራት መቶ የሚሆኑ ሰዎች ናቸው የታሰሩት። ከእነዚህ ውስጥ ሦስት መቶ ገደማው አባላቶቻችን ናቸው። አንድ መቶ የሚሆኑ ደግሞ ደጋፊዎቻችን። ከሰሜን ሸዋ፣ ከምዕራብ ሸዋ፣ ከባሌና አርሲ፣ ከሐረርጌ ቦረናና ጉጂ ከተለያዩ አካባቢዎች እንዲሁ አባላቶቻችንና ደጋፊዎቻችን በገፍ እየተወሰዱ እየታሰሩ ነው ያሉት። በዚህኛው ዙር ብቻ እስካሁን በደረሰን አሐዝ 1704 ሰዎች በቁጥጥር ስር ውለዋል። ከዚህ ውስጥ አባላቶቻችን 844 ናቸው። ከደጋፊዎቻችንና ከህዝብ የታሰረው ደግሞ 860 ገደማ ናቸው። ይህ ቅሬታ በተመሳሳይ ከኦሮሞ ፌዴራላዊ ኮንግረስ ጽሕፈት ቤትም ይሰማል የጽሕፈት ቤቱ ኃላፊ አቶ ጥሩ ነገምታ እንደሚገልጹት አባላቶቻቸውና መሪዎቻቸው ለረጅም ጊዜ ማስፈራራት እየደረሰባቸውና አልፎም አለምንም ምክንያት እየታሰሩ መሆኑን እየታሰሩ ያሉት ደግሞ በፖለቲካ እንቅስቃሴና የኦፌኮ አባል በመሆናቸው ብቻ ነው ሲሉም ነው የሚከሱት አማየሩ አምሳ ሰ በአሁን ጊዜ ከአባላቶቻችን አስራ አምስት ሰዎች ታስረዋል ከእነዚህ ውስጥ ከፍተኛ የማዕከላዊ ኮሚቴ አባላቶችም ይገኙበታል። እንደነ ጃተኒ ምትኩ አይነት እንደነ አቶ ፍቃዱ አያናና ሌሎችንም መግለጽ ይቻላል። እነዚህ አስራ አምስቱ በአጠቃላይ አንድም ለፍርድ ቤት የቀረበ የለም። ከተለያዩ የኦሮሚያ ዞኖች የነበረው የእስር ሁኔታን በተመለከተ የአሜሪካ ድምፅ ከዚህ ቀደም ሲዘገብ መቆየቱ ይታወሳል። ጉዳዩን አስመልክቶ ከአሜሪካ ድምፅ ጥያቄ የቀረበላቸው የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቤ ሕግ አቶ ተሾመ ግርማ በቁጥጥር ስር የዋሉ ሰዎች ስለ መኖራቸው አስታውቋል። ይህም በደረቅ ወንጀል የተጠረጠሩ ጉዳያቸው ተጣርቶ ለፍርድ ቤት እንደሚቀርብና በቀላል ወንጀል የተጠረጠሩት ደግሞ ከአንድ እስከ ሁለት ወር ስልጠና ተሰጥቷቸው ወደ ቤተሰቦቻቸው እንደሚመለሱ እየተሰራ መሆኑን ነው የሚናገሩት አቶ ተሾመ ግርማ። በቁጥጥር ስር የዋሉ ሰዎችን የስልጠና ሂደት በተመለከተ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ አካሄዱ ትክክል አይደለም ይላሉ። ስልጠና የሚባለውም ነገር የአንደኛውን አሳሰብ ፖለቲካ በመሰረዝ ሌላውን የማስረጽ ሥራ መያዙ ነው የሚናገሩት አቶ ተሾመ ግን ከዚህ ጋር አይስማሙም። ሰው ሊሳሳት ይችላል። በተወሰነ ጊዜ ተሳስቶ የሆነ ችግር ውስጥም ሊገባ ይችላል። ይህንን ሰው በአንዴ አንስተ በተሳሳተ ቁጥር ወደ እስር ቤት ካጎርከው ጥሩ አይመጣም። እኛ እነዚህ ሰዎች ላይ ምስክር መረጃ አተን አይደለም ይህንን የምናደርገው። ነገር ግን እነሱን ፍርድ ቤት አቅርቦ ከማስቀጣት ይልቅ ለአንድ ወርም ይሁን ለሁለት ወር አሰልጠነናቸው ወደ ቤተሰቦቻቸው ብንመልሳቸው ለእነሱም ጥሩ ነው፣ ለመንግሥትም ለሀገርም ጥሩ ነው። ገባን ጎኔ ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። አሁንም በዛው ኦሮሚያ ላይ እንቆያለን። በኦሮሚያ ክልል ምዕራብ ጉጂ ዞን ዜጎችን በማፈናቀልና በሰብአዊ ወንጀል የተጠረጠሩ ከ260 በላይ ሰዎችን ማሰሩን የዞን አስተዳደር አስታወቀ። 89 ወንጀሎች የፍርድ ውሳኔ ወንጀለኞች የፍርድ ውሳኔ ተፈጽሞባቸው ነው የተባለው። የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል። በኦሮሚያ ክልል የምዕራብ ጉጂ ዞን አስተዳደር አሰርኩ ያላቸው ከ260 በላይ ግለሰቦች ባለፉት ሁለት ዓመታት የጌዲዮ ብሔር የቡርጅና የኮሬ ተወላጆቹን ከዞኑ አፈናቅሏል፣ ኢሰብአዊ ወንጀልም ፈጽመውባቸዋል ብሎ የጠረጠራቸውን ነው። 222 ተጠርጣሪዎች በመጀመሪያው ዙር የታሰሩ ሲሆን 40 የሚሆኑ ግለሰቦች ደግሞ በዚህ ሳምንት እስከ ትላንትናው ቀን ድረስ የተያዙ ናቸው ብሏል። የዞኑ ዋና አስተዳዳሪ አቶ አበራቡ ነው። 89 ወንጀለኞችም የተፈረደባቸው መሆኑን አስተዳዳሪው አስታውቋል። ይሁን እንጂ ዝርዝር የፍርድ ሁኔታ አልተገለጸም። የህግ በላይነት ከማስከበር አኳያ ስንሰራ ነበር። መርማሪ ቡድን ፖሊስ በማደራጀት በርካታ ተጠርጣሪዎች ተይዟል። ወደ ሰማንያ ዘጠኝ የተፈረደባቸው አሉ፣ ሌሎች በቀጠሮ ላይ ናቸው፣ ሌሎች ደግሞ ኢንቨስቲጌሽን እየተካሄደባቸው ነው። ቦታቸው አልተለዩዋሉ፣ አድራሻቸው ነው ያላገኘናቸው አሉ። እነርሱም ደግሞ ተፈልጎ ላይ ይቀርባል። አንድም በዚህ ውስጥ የተሳተፈ ተጠርጣሪ አንድም አይቀርም። የህግ በላይነት ከማስከበር አኳያ ኩባንያ የመጀመሪያ ትኩረታችን ስለሆነ አንድም ሳይቀር ለህግ እናቀርባለን። ከዚህ ጋር በተያያዘ አቶ አበራ ቡኖ እንዳሉት የዞኑ መንግስት የህግ የበላይነትን ለማስከበር ከሚያደርገው ከፍተኛ ጥረት በተጨማሪ ዜጎችን መልሶ የማቋቋም ስራ በተቀናጀ ሁኔታ እየተከናወን መሆኑን ለቪኦኤ በስልክ ገልጸዋል። ይሁን እንጂ መልሶ በማቋቋም ሂደት ውስጥ አንዳንድ ውስንነቶችና የግብርና አቅርቦት ችግር እንደገጠማቸውም አልሸሸጉም። ይህንን ለማስተካከልም የተቀናጀ ተግባር መጀመሩን ተናግሯል። ይህን ስራ ሰላም ፈላጊ በመሆኑ አጠቃላይ አሁን በጉጂ በኩልም በገዶ በኩልም የተፈናቀሉ መቶም በመቶ ወደ ቀየው ገብቶ አሁን በመልሶ ማቋቋም ስራ ላይ ነው ነው በጉጂ በኩልም አማሮ ኮሬ በኩልም ግጭት ነበረ። ከዚህ በፊት መንገድ ሁሉ ተዘጋግቶ ነበር። ሰላም አውርደን ህዝቡ አንድ ላይ መጥቶ አሁን ገበያዬ ተግባያየ መንገድም ትራንስፖርት ተከፍቶ ወደ ኖርማላይዜሽን እየተመለሰ ያለበት ውበት። ሰዎቹ ወደ እርሻቸው ወደ ስራቸው እንዲገቡ አንዳንድ ውስንነቶች አሉ ተብሎ ይነሳሉ እና እነሱን እስከ ማስተካከል አኳያ ምን ያህል ርቀት እየሄዳችሁ ነው አቶ አበራ? አሁን አጠቃላይ ወደ ሰዎች ወደ ቀያቸው ከገቡ በኋላ አንዳንድ ውስንነቶች ነበሩ። በተለይ ከመኖሪያ ቤትም ጋር ተያይዞ ከእርሻ መሳሪያ ጋርም ተያይዞ ነው። ቤቶች ቀደም ብለው በቡርጂ አካባቢና አማሮ አካባቢ ያለውን ነገር አንስተውልኝ ነበረ። እውነት ነው እርቅ ወርዶ ሁለቱ ህዝቦች መገባየትም አብሮ መዋልም ጀምሯል ብሎኛል። እና ነገር ግን ከእርቁ በኋላ አንዳንድ ትንኩሳዎች ነበሩ በሁሉም በኩል። እሱንስ የማጽዳት ስራ ከምን ደረሰ አቶ አበራ? ሙሉ በሙሉ ወደ ህግ ከማቅረብ አኳያ እንቅስቃሴ ተጀምሮ በእግዚ ተሳትፎ ይህንን በህዝብ ተሳትፎ እያረጋገጥ አቦ ድን እያደረግ ሰላምና መረጋጋት በተጨባጭ ሁኔታ የማረጋገጡ ስራ እየሰራ ነው። ነገር ግን አጠቃላይ ሲታይ አንጻራዊ ሰላም ያለበትና አንድ ላይ እየተገባየ ያለበት ሁኔታ ነው። ምሳሌ ቀጠናውን ከታጠቀ ኃይል የማጽዳቱ ስራ ተጠናክሮ መቀጠሉን ተናግረ። አልፎ አልፎ ትንኮሳዎች መኖራቸውን ነገር ግን የማይዘልቁ ከንቱ ድካም መሆናቸውም ገልጸዋል። ከምዕራብና ከምስራቅ ጉጂ ዞን ግማሽ ሚሊዮን የሚሆን የጌዲኦ ብሔር አባላት ከ23 ሺህ በላይ የሚሆኑ የኮሬና አራት ሺህ የሚደርሱ የቡርጄ ብሔረሰብ ተወላጆች ባለፉት ሁለትና ሶስት ዓመታት መፈናቀላቸው የሚታወስ ሲሆን መንግስት አደረግኩ በሚለው ከፍተኛ ርብርብ የጌዲኦ ተፈናቃዮች ሙሉ በሙሉ ወደ ቀያቸው መመለሱን ቪኦኤ ዘግቦ ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታን ዘብዲዮስን እናመሰግናለን ለዘገባው። ተከታዩ ወደ ሊቢያ ይወስደናል። ከሊቢያ ዋና ከተማ ወጣ ብሎ በሚገኝ ታጃውራ በተባለ ከተለያዩ አገሮች ፈልሶ የመጡ ስደተኞች ከታሰቡበት ስፍራ በተፈጸመ የአየር ድብደባ አርባ ሰዎች ሲገደሉ ቁጥራቸው ሰማኒያ የሚደርሱ ሌሎች ደግሞ የመቁሰል አደጋ እንደደረሰባቸው የአይን ማኞች ገለጡ። የተባበሩት መንግስታት ድርጅት ድርጊቱን በእጅጉ አውግዞታል። ጥቃቱ በደረሰበት እስር ቤት የሚገኙ ኤርትራውያን ስለተፈጸመው የአየር ድብደባ ና ስለደረሰው አደጋ ለአሜሪካ ድምጽ ሲናገሩ በጥቃቱ ሕይወታቸውን ካጡት መካከል ኢትዮጵያውያንና ኤርትራውያን እንደሌሉበት ጠቁመዋል። ባልደረባችን ሄዘር መርዶክ ና ዊንታ ኪዳን ያጠናቀሩትን ዘገባ ኤደን ገረመው ይዛ ቀርባለች። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ ይህንን ከ130 በላይ የሚሆኑ ስደተኞች የተጎዱበትን ጥቃት አውግዘዋል። አያይዘውም በመጀመሪያ ስደተኞችና ፍልሰተኞች ሊታሰሩ አይገባም፣ ጥቃቱ ከተፈጸመ በኋላም ሰላማዊ ዜጎችና ስደተኞች ላይ ያነጣጠረ መሆን የለበትም ብለዋል። አክለውም በሜዲትራንያን ባህር በኩል ወደ አውሮፓ ለመግባት ሞክረው ከአደጋ እንዲተርፉ የተደረጉት ፍልሰተኞች ወደ ሊቢያ እንዲመለሱ ሊገደዱ አይገባም ብለዋል። ምክንያቱም ሊቢያ ለደህንነታቸው አስተማማኝ ሀገር አይደለችምና። ከሊቢያ ዋና ከተማ ትሪፖሊ ወጣ ብሎ በሚገኘው ታውጃራ በተባለው ጥቃቱ በደረሰበት ቦታ የሚገኝና ከጥቃቱ የተረፈው ዛይድ የተባለ ኤርትራዊ ስለ ሁኔታው ለአሜሪካ ድምጽ ሲናገር አብዚ ቦታ ከባቢ ሓሙስ ና ንኮና ኣብ ኤርትራውያን ሱዳናውያን ኢትዮጵያ ዘለና በማቆያው ውስጥ አምስት መቶ ሰዎች ነበሩ። ሁለት አዳራሾች አሉ። የመጀመሪያው ውስጥ ኢትዮጵያውያን ኤርትራውያንና ሱዳናውያን አለን። በሁለተኛው ደግሞ የምዕራብ አፍሪካ ዜጎች እና የባንግላዴሽ ስደተኞች አሉ። ትናንት ማታ አስራ አንድ ተኩል ላይ አጠገባችን ያለ ጋራጅ ተመታ። ቀጥሎ ሁለተኛው አዳራሽ ተመታ። በዚህ አዳራሽ ውስጥ አንድ መቶ አርባ የሚሆኑ ሰዎች ነበሩ። አሁን አዳራሹ ሙሉ በሙሉ ወድሟል። የዳኑት በጣም ጥቂት ሰዎች ናቸው። እኛ ከነበርንበት አዳራሽ ከአስር በላይ የሚሆኑ ሰዎች ቀላል ጉዳት ደርሶባቸዋል። ትናንት ማታ በተፈጸሙት ሁለት የአየር ድብደባዎች ሕይወታቸው ካለፈው አርባ ሰዎች በተጨማሪ ሰማንያ ሰዎች መቁሰላቸውን የሊቢያ የጤና ጥበቃ ባለስልጣኖች ተናግረዋል። ዛይድም ይህንኑ ያረጋግጣል። ከተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአርና ከዓለም አቀፍ የፍልሰት ድርጅት አይኦኤም መጥተው ነበር፣ አነጋግረውን ሄደዋል። እስካሁን ግን ምንም የተደረገልን ነገር የለም። ይሄ ደግሞ የመጀመሪያው ጥቃት አይደለም። በአካባቢያችን በተደጋጋሚ ሲያጋጥም የቆየ ነው። ከዚህ ቦታ እንድንለቅም ተወስኖ ነበር ግን ይኸው እስካሁን እዚሁ ነን። ባህሌ ሀፍታር የሚመራውና ና አለም አቀፍ እውቅና የተሰጠውን የሊቢያ መንግስት ለመገልበጥ የሚሰራው የሊቢያ ብሔራዊ ወታደር ለወራት በትሪፖሊ ከተማ ላይ ከባባድ ግጭቶችን ሲያካሄድ ቆይቷል። ለጥቃቱም በተባበሩት መንግስታት የሚደገፈው መንግስት የሊቢያ ብሔራዊ ወታደርን ተጠያቂ ቢያደርግም የሊቢያ ብሔራዊ ወታደር በበኩሉ ደግሞ የመንግስት ደጋፊ የሆኑ ታጣቂ ሚሊሻዎች ያደረጉት ነው ብሏል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህመድ ሁሉም አካላት የሰላማዊ ዜጎችና በማቆያ ውስጥ ያሉ ስደተኞችን ደህንነት መጠበቅ እንዳለባቸው አሳስበዋል። ማክሰኞ ዕለት የነበረው ጥቃትም በገለልተኛ ወገን ምርመራ ሊደረግበት ይገባል ብለዋል። የተባበሩት መንግስታት በወጣው መግለጫ ሊቢያ ከተለያዩ የአፍሪካ ሀገራት ድህነትና ጥቃትን ሸሽተው ለመጡ ስደተኞች ዋና መሸጋገሪያ ነች። ይሁንና ብዙዎች ያሰቡበት ሳይደርሱ ወደ ሊቢያ ተመልሰው በማቆያ ማዕከላት ውስጥ ኢሰብአዊ በሆነ ሁኔታ ይኖራሉ ብሏል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ማክሰኞ ዕለት ጥቃቱ የተፈጸመበት ቦታ ላይ የሚኖሩ ስደተኞች ተለዋጭ ቦታ እንዲሰጣቸው አሳስበው ነበር። ዘገባዎቹን ወደ አማርኛ መልሳ ያቀረበችልንን ኤደን ገረመውን እናመሰግናለን። ሄዘር መርዶክና ዊንታ ኪዳኔንም እንዲሁ ለዋናው ዘገባቸው አመሰግናለሁ። አድማጮች ኤደንን ላስተዋወቅ። ኤደን በቅርቡ የተቀላቀለችን ባልደረባችን ናት። በዋናው የሶስት ሰዓቱ ስርጭታችን የዛሬው ዘገባዋ የመጀመሪያ ቢሆንም ዘወትር ምሽት ሁለት ሰዓት ላይ በሚሰማው የጋቢና ፕሮግራም ካለፉት ጥቂት ሳምንታት አንስቶ ስታቀርብ ቆይታለች። በየዕለቱ ከምትሰሟቸው ድምፆች ውስጥ አንዷ ትሆናለች። እንግዲህ ኤደን እንኳን ደህና መጣሽ። አድማጮች አሁን ወደ ርዕሰ ወሬዎቹ እንሂድ እያለኝ ነው። ንጉሱ ከሊቢያ መዲና ወጣ ብሎ በሚገኘው ፍልሰተኞች የታሰሩበት ቦታ ላይ የተፈጸሙት የአየር ድብደባዎች ቢያንስ የአርባ ሰዎችን ህይወት በማጥፋታቸው በጦርነት ወንጀል ደረጃ ሊታይ እንደሚችል የተባበሩት መንግስታት ድርጅት የሊቢያ ልዑክ አስገንዝበዋል። የአየር ድብደባዎቹ በሁኔታዎች ተገደው የተጠለሉትን ንጹሐን ሰዎችን የገደሉ በመሆናቸው የጦርነት ወንጀል ሊሆኑ እንደሚችሉ ግልጽ ነው ሲሉ አሳም ሰላም ዛሬ ባወጡት መግለጫ ተናግረዋል። የሱዳን የተቃውሞ እንቅስቃሴ መሪዎች አዲሱ ገዢ አካል ማን እንደሚሆን ለመወሰን አሁን ስልጣን ላይ ካሉት ወታደራዊ ጀኔራሎች ጋር ለመነጋገር ተስማምተዋል። የነጻነትና የለውጥ ውህደት የኢትዮጵያው ሸምጋይ ባደረጉት ጥረት መሰረት መስማማታቸውን የውህደቱ ቃል አቀባይ ማዳኒ አባስ ማዳኒ ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። የኬንያ ፖሊስ ሕገ ወጥ ግድያዎችን እንደሚፈጽም ሂዩማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ድርጅት አስታወቀ። አዳነችን ለዋና ዋናው ዜና አመሰግናለሁ። አድማጮች፣ አሁን በቀጥታ ወደ ሁለተኛው አጋማሽ የመጀመሪያ ቅንብር ወደ አትላንታ መሰንበቻውን ኢትዮጵያውያን ከተሰባሰቡበት ቀይን ዘልቃለን። የሰሜን አሜሪካው የኢትዮጵያውያን የስፖርትና የባህል ፌዴሬሽን አመታዊ ፌስቲቫል እየተካሄደ ከሚገኝባት ቀደም ብዬ ከጠቆምኳት አትላንታ ስነ ስርአቱን በመከታተል ላይ የሚገኘው ባልደረባችን አዲሱ አበበ ለምሽቱም በቀጠሮ ተመልሷል። በስልክ አግኝተነዋል። ሄሎ እያለ ነው። ሄሎ አዲሱ ድምጻችሁ ራቀብኝ። ሰላም አሉላ፣ እንደምናመሻ፣ አድማጮችም እንደምናመሻችሁ። እንደምን ዋልክ? ለኒና ላንተ፣ እንደምናመሻችሁ ለአድማጮች። እንዴት ነው ከትላንትናው ምሽት ዝግጅታችን በኋላ አትላንታ እንዴት ይዛለች? ምን አዲስ ቀዳሚ ዘገባዎች አሉ? ዝግጅት ዛሬ አራተኛ ቀኑን ይዟል። ዝግጅቱ ከኳሱ ሌላ ኳሱን ተከትለው በየቦታው የሚዘዋወሩ ዝግጅቶች አሉ። ከእነዚህም አንዱ ምናልባት በዛሬው ቀን አድማጮች የስልኩ መስመር አልቀናንም። የአትላንታ ስልክ መስመር አይመስልም። ሌላ ጊዜ ሌሎች አካባቢዎች ራቅ ያሉ አካባቢዎች እንደሚገጥመን ሆኗል። ለሁሉም አዲሱን ቆየት ብለን እናመጣለን። ታዲያ አዲሱን በቀጠሮ ብናቆየውም አሁንም ወደ አዲሱ ፕሮግራም ነው የምናመራው። ቀድሞ የተቀረጸ ነው ኢትዮጵያውያን በአሜሪካ ቃል ገብቻለሁ፣ አዲሱን መልሰን እናመጣለን። ታዲያ የሚቀድመው ኢትዮጵያውያን በአሜሪካ ሊሆን ነው። ኢትዮጵያውያን በአሜሪካ ቀደም ብዬ ያስተዋወቅኩበት፣ ሰሞኑን ኢትዮጵያውያን የተሰባሰቡባት አትላንታ ከተማ ውስጥ ነው የተቀናበረው። ስነ ስርዓቱን በመከታተል ላይ የሚገኘው ባልደረባችን አዲሱ አበበ በስልኩም ቢጠፋ ቀደም ብሎ በሠራው ዝግጅት ከሰሜን አሜሪካ ኢትዮጵያውያን ስፖርትና ባህል ፌዴሬሽን ፕሬዚዳንት ጋር ቆይታ አድርጓል። አቶ አብይ ኑሩልኝ የሰሜን አሜሪካ ኢትዮጵያውያን የስፖርት እና የባህል ፌዴሬሽን ፕሬዚዳንት በቅድሚያ እንኳን ለሰላሳ ስድስተኛው ዓመት በዓል አደረሰህ። የዘንድሮውን በዓል የዘንድሮውን ዝግጅት እንዴት ታየዋለህ? ገና ግማሽ መንገድ ነው የተሄደው። እርግጥ፣ አቶ አዲሱና በመላው መላው የቪኦኤ አድማጮች እንኳን አብሮ አደረሰን ለሰላሳ ስድስተኛው አመት። አመሰግናለሁ ወደ ስቱዲዮ ስለተጋበዝኩኝ። የዚህ አመት ዝግጅት በጣም ደስ በሚል ሁኔታ ነበር የተከፈተው በአንጋፋነታችን በብዙ ሰዎች ተከበን ሰላሳ ሁለቱም ሲሙ በደንብ ተደራጅተው መጥተው በደመቀ ሁኔታ አሳልፈናል። ከመንግስትም ከዚህ ከከተማው ተወካዮችም የክብር እንግዶች የጠራ ናቸው ተገኝተው ደመቅ ብሎ ነው የተከፈተው። በዛው ደግሞ እንዳየኸው በአትላንታ ዙሪያ ያለ የአንደኛ ደረጃ ተማሪዎች ማርች ባንድ ለወራት ያጠኑ የነበረውን የቴዲ አፍሮ ሙዚቃ እያሰሙ ነው የተከፈተ የነበረው እንደዚሁ ደግሞ በተጨማሪ ከዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ አምባሳደር ፍጹም አረጋ ባሉበት ተከፈተ። እሳቸውም ንግግር አድርገው ነበር። በዚህ መልኩ ነው የመክፈቻ ስነ ስርዓት የተደረገው። በጣም ደስ ሲል ነበረ። የአምባሳደሩ ጉዳይ ብታነሳ በፌዴሬሽኑ የሰላሳ ስድስት ዓመት ታሪክ አንድ በአሜሪካ ተቀማጭ የሆነ የኢትዮጵያ አምባሳደር በበዓሉ ላይ ሲገኝ የመጀመሪያ ነው እና በእውነቱ በጣም ትልቅ ድምቀት ሰጥቷል ብዬ አስባለሁ። መጀመሪያ እንደውም በኢንፎርሜሽን ደረጃ የሰማነው ጠቅላይ ሚኒስትር አብይ ይመጣሉ ነበረ። ከዛ እሳቸው ሳይሆን ቀርቶ ምክትል ጠቅላይ ሚኒስትሩም ታቅዶ ነበረ እሳቸውም በተለያየ ምክንያት ወደ አገር ሀገር ቤት መመለስ ስለነበረባቸው አሜሪካ መጥተው በማግስቱ ተመለሱ ይባላል እና አምባሳደር ፍጹም ላይ ነገሩ የቆመው በዚህ ይመስለኛል እና እውነት ነው አሁን ይሄ እስካሁን ያልኩት ሂደት አቶ አዲሱ ትክክል ነው ይሄ የዘረዘርካቸው ነጥቦች በሙሉ ትክክል ናቸው እኛም ስንዘጋጅ የነበረው ከአቶ ደመቀ መኮንን በተጨማሪ እንደዚሁ ሶስት ወይም አራት የሚሆኑ ከሌላው ክፍለ ሀገር ተወክለው የመጡ ሰዎች ጋር እንደሚጎበኙን እና የቅዳሜው ስብሰባችንም ላይ እንደሚገኙ የመክፈቻ ንግግር ለማድረግም እንደተዘጋጁ ይሄ ሁሉ ትክክል ነው። የመክፈቻው ቀን በነበረበት እሑድ ጠዋት እዚህ አንድ አፍሪካን አሜሪካን ቸርች ዳውንታውን ያለ እዛ ሄደን በማርቲን ሉተር ኪንግ ሴንተር ከአምባሳደር ፍጹም አረጋ ጋር በኢስፍኔ እና በኢትዮጵያ ስም የአበባ ማስቀመጥ መስርዓት አድርገን ነበር እና ልክ ነው ያልካቸው ነጥቦች በሙሉ በዛ ነበር ስንዘጋጅ የነበረው። በአጋጣሚ ግን በደረሰው ችግር የምንጠብቃቸው የነበሩ ከፍተኛ የመንግስት ባለስልጣናት ሊገኙ አልቻሉ እና ደብዳቤ ጽፈው አለመገኘታቸውን ተገልጸውልን፣ በዚህ ነው የመፈጫውን ስነስርዓት በአምባሳደር ፍጹም አረጋ ብቻ እያደረገ ነው። ቀደም ሲል እንደገለጽክልኝ እኔም ሰምቻለሁ። ከአምባሳደሩ ጋራ የተወሰኑ የፌዴሬሽኑ የቦርድ አባላት ማርቲን ሉተር ኪንግ መታሰቢያ ሐውልት አበባ ማስቀመጣችሁን። ይህ አይነቱ ነገር ግን አቶ አቢይ በፌዴሬሽኑ ቦርድ የጸደቀ ሀሳብ ነው ወይንስ የተወሰኑ የቦርድ አባላት ናቸው አንዳንድ ነገር ስለምሰማ ነው ይሁን ጥያቄ የማነሳልህ። እና የማ ውሳኔ ነው ይሄ? ኤስፍንስ ደግሞ ከማርቲን ሉተር ኪንግ አበባ ማስቀመጥ ጋራ እንዴት ነው ያገናኛችሁት? ይሄ ውሳኔ የተደረገው አንደኛ እንግዲህ በየከተማዎቹ በምንሄድበት ጊዜ በከተማ ውስጥ ካሉ የኢትዮጵያ ኮሚኒቲ እና የኢትዮጵያ የሃይማኖት ወይም ሌሎች ተቋማት ጋር በመተባበር ነው ዝግጅቱን የምናደርገው። በዚህ አመት በአትላንታ የተዋቀረው የአዘጋጅ ኮሚቴ አባላት ይህንን ሀሳብ ያ ነሰሰው ለእኛ ለስራ አስኪያጅ ኮሚቴ አባላቱ ነገሩን። እኛም ሁኔታው ጥሩ ስለሆነ እና ከዚህ በፊትም በሌሎች ከተሞች የአበባ መስቀመጥ ስነስርዓት ባይሆንም ሌሎች እንደዚህ በማዘጋጃ ቤት እና በአንዳንድ በከተማ ኦፊሶች እየሄደን የምናደርጋቸው ትውውቆች ስለነበሩ ይህንንም እንደ ጥሩ አጋጣሚ ተቀብለ ነው ቦታው ለእንደዚህ አይነት ስነስርዓት የሚደረገው ወይ ለአምባሳደሮች ለፕሬዚደንቶች እነዚሁም ከፍተኛ የመንግስት ተወካዮች ካልሆኑ በስተቀር እንደማይደረግ ነግረውን፣ ግን አምባሳደሩ ስላሉ እና ዝግጅቱም እዚህ ከተማ ውስጥ ስለሚደረግ የሴንተሩ ኃላፊዎች የዛ የማዕከሉ የማርቲን ሉተር ኪንግ ማዕከል ኃላፊዎች ተስማምተውበት ለእናንተ በአበባ ስን- ማስቀመጥ መስርዓቱን እንፈቅድላቸዋለን ብለው የሰው ቁጥር አስመዝግበው ስማችንን በቅድሚያ ሰጥተን ከከተማውም ከቦርድ አባላትም የተውጣጡ ወደ ሀያ አምስት የሚጠጉ ሰዎች ብቻ ማስተናገድ እንደሚችሉ ተቆጥሮ ይሄንን ሁሉ ኦሪየንቴሽን ከተሰጠን ማስተካከያ የምና- የምንራርማቸው ይህ ደግሞ የምንከተላቸው ህጎች በደንብ በሚገባ ተገልጾልን ነው። ወደዛ ሄድ ነው። ዋናው ለመመለስ ይሄ ነገር የተዋቀረው በአዘጋጅ ኮሚቴ አባላቶች እና በፕራስኪያ ኮሚቴ አባላቶች መካከል በተደረገ ስምምነት ሰዎቹ የተመረጡት በዛ ስምምነት መሰረት ነው ነው የምትለኝ ትክክል ነው አቶ አዲስ አሁ እንደው የተወሰኑ ሰዎች እንደዚሁ በኢሜል ተመርጠው ነው እንጂ የቦርዱ አባላት በውይይት አድርገውበት አደለም አበባ ማስቀመጥ ስነስርአት ላይ የተገኙት የቦርድ አባላት የሚል ነገር ስለሰማ ሆኖ መልሱን እንግዲህ በአንተ መልስ ማረም ይቻላል። የክብር እንግዳ ነገር ስላነሳህልኝ ወደዛ ልሄድ። ዘንድሮ የክብር እንግዶች አንድ አምስት ሰዎች ናቸው የተባሉት። አንድ ሶስቱ ከኢትዮጵያም ሊመጡ አልቻሉም። ወይም ከኤርትራ ጊላ ግብ ጠባቂው የቀድመው ኤርትራዊው ሊመጣ አልቻለም። ከኢትዮጵያም አልመጡም። ሁለቱ ሻሾና አትሌቱ ሁለቱ ሸዋንግዛውና አርቲስት መሐመድ አህመድ ግን ይገኛሉ ተብሎ ነበር በእርግጠኛነት ከቅዳሜ ድረስ የሰማሁት። እሑድ ዕለት ግን ከሸዋን ግዛው በስተቀር መሐሙድም አልመጣም። እንደውም መሀሙድ ዋሽንግተን ዲሲ እንደሚገኝ ነገር ግን እናንተ ኮንታክት እንዳላረጋችሁት ነው የሚሰማው። ብዙ ጊዜ እኔ በፕሮግራም እንደምታውቀው፣ አንተም እንደምታደምጠው ፌዴሬሽኑ ይሄ ይሄ አለ ይሄ ይሄ አለ ይላል ያለው ነገርና ቀኑ ሲደርስ ደግሞ በቃላቸው ማይገኝበት ሁኔታ አለ። ይሄ መስተካከል አለበት እላለን። ብዙም ሰው እንዲህ ይላልና ከሸዋን ግዛው በስተቀር መሐሙድ እንኳን ሊገኝ አልቻለም እና አምስት ሰው ዘርዝራችሁ አንድ ሰው ብቻ ሲገኝ ምናልባት እንደው ተአማኒነታችሁን ጥያቄ ውስጥ አያስገባችሁም ወይ? አዎ አቶ አዲሱ እንደዚህ አይነት ነገሮች እንግዲህ አንዳንድ ጊዜ ይፈጸማሉ። በምክንያቱም እኛ በየከተማው ነው ይህን ዝግጅት የምናደርገው። በሌላ መልኩ ደግሞ አቶ ጊላ የሚኖሩት ሳን ዲዬጎ ነው። ለረጅም ጊዜ ነበር ስንነጋገር የነበረው ከእሳቸው ጋር። በአጋጣሚ ግን በግል ምክንያት ሊገኙ አልቻሉም። ይህንንም ነግረውናል። ሌላው አትሌቱ መሀመድ ከድር የሚኖሩት አውሮፓ ውስጥ ነው ያሉት። እሳቸውም እንደዚሁ በስራ ምክንያት እና በግል ጉዳይ ምክንያት ረጅም ጉዞ አድርገው መምጣት እንደማይችሉ ነው የነገሩን። አቶ ኃይለማርያም ሻሾ ሁለት ጊዜ ወደ አሜሪካን ኤምባሲ ገብተው ብዙም እርዳታ ተደርጎላቸው ቪዛ ስለተከለከሉ በመጨረሻ ሰዓት ላይ እሳቸውም እንደዚሁ ቀሩ ግን ሸዋንግዛ አጎናፍር እና አርቲስት መሐሙድ አህመድ ይገኛሉ። ልክ ነው ያልከው። አርቲስት መሐሙድ አህመድ ዋሽንግተን ዲሲ ነው ያለው፣ ና ለመቀበል እየተጠባበቅን ነው። ይገኛሉ። የመክፈቻ ሁለት አልተገኘም ማለት ነው። እንግዲህ ምናልባት ደግሞ ከኢትዮጵያ ቀን ጀምሮ ወይም መዝጊያው ላይ ይገኝ ይሆናል። እንደው ይሄ ነገር ሲያጋጥም ቀደም ብሎ ለሚመጣው ለአድማ ለታዳሚ ህዝብ መግለጽ አስፈላጊ ነው። የዕለት ሁለት እንደ ድንገት ሊነገርም አይገባም። እስካሁንም በግልጽ አልተነገርም እና ለወደፊቱ እንዲታሰብበት ነው እንጂ ችግር ያጋጥማል። እሱማ የኢትዮጵያ ውስጥም ቪዛ ለማግኘት ብዙ ችግር አለበት። አዲሱ ከፌዴሬሽኑ ፕሬዚዳንት ጋር ያዘው ወግ አልተቋጨም፣ ነገ ይመለስበታል። ታዲያ ከቀድሞ ከተቀረጸው ስርጭት በስልኩ አግኝተነዋልና ወደ ቀጥታው እንመለስ። አዲሱ ስልክህ፣ በእርግጥ አትላንታ መሆንህን አልነገረንም፣ ደጋግሞ እየተቋረጠ ነው አየህ፣ እኔ ስልኩ ስልኩ እንግዲህ ሌላ የተቀረጸ ስላዘጋጀው አንተም ጉሮ ዞናሃል፣ እሱን አስኪደሃል። በማንኛውም ከአቶ አብይ ጋራ እንቀጥላለን እንዳልከው። ነገ ምንመለሳለን ነው የተቀረጸው። አየር ላይ ሊሉ ይችላል። ከእኔም ጋር እንገናኛለን ነገ ብዬ አስባለሁ። በትክክል በቀጥታ የሚቀርበው ዝግጅታችን የአሜሪካ ድምፅ እንደወትረው ሁሉ ያለፉትን ሰላሳ ስድስት ዓመታት እንዳደረገው በስፍራው ተገኝቶ የሚዘግበው የሚያቀርበው ዘገባ ነው እና አድማጮች ያን ድምፅ እንዲሰሙ መልሰን እናገኛለን። አዲሱ ታዲያ ዛሬ ከመሰናበታችን በፊት በቀሩት አንድ ሁለት ደቂቃዎች ትላንት ከአየር ከወረድን በኋላ የነበሩ ሁኔታዎችን ብትነግረን የተለየ የምትለውም ነገር ካለ ጨምረ ከአየር ከወረድኩ በኋላ የነበረው ነገር ቅሬታ ነው። ምክንያቱም ሳላውቅ መስመር የተቆረጠ እኔም ዜ የፈለኩትን ነገር ታሰሩትኝ ሰራችሁ። ለማንኛውም የውድድሮችን ውጤት ነበር ልናገር የፈለኩት። በተጨማሪም ደግሞ ኳሱን ተከትለው ስለሚካሄዱ አንዳንድ እንቅስቃሴዎች ለምሳሌ የኢትዮጵያ አየር ኃይል የቀድሞ ሰራተኞች ትልቅ ስብሰባ ያላቸው ነገ፣ እንደዚሁም ደግሞ እዚህ በስፍራው የተገኘው ገጣሚው በእውቀቱ ስዩም ከእሱም አዛራ ሌሎች ገጣሚያን አሉ፣ የእነሱም ዝግጅት አለ። በፖለቲካው መስክ ደግሞ እንዲ የተለያዩ ሁለት ድርጅቶች ስብሰባ አላቸው ዛሬ ማታ ይመስለኛል። እነሱ ጋር ብክላለሁ ከኳስ ሜዳ በኋላ ይህን ይህንን ምን ምን እንዳየው እና ማንን እንዳገኘው ለመግለጥ ነው የፈለጉት ነበረ። በተረፈ የስፖርቱን ዜና ትላንት አልጨረስኩም። ትላንት ተጫውተው ውጤት ያስመዘገቡ ሜሪላንድ በሚኒሶታ ጋር ተጫውተው ሁለት ለዜሮ ማሸነፉን፣ ሲያትል ባሮ ደግሞ የቅዱስ ሚንቲያ ቡድን አራት ለሁለት ማሸነፉን ኢትዮ ዳላስ በአትላንታ ሶስት ለአንድ መሸነፉን። አትላንታ አዘጋጁ አስተናጋጁ አገር ነው። አትላንታ በጣም ጎበዝ ተጫዋቾች፣ ጥሩ ጥሩ የበሰሉ ልጆች ያሉበት ለዋንጫ ለመድረስ ተስፋ ያለው ይመስለኛል። የዋሽንግተን ዲሲ ኢትዮ ስታርም የሚባለው ቡድንም እንዲሁ በወጣት የተገነባ ጥሩ ቡድን ነው። እሱም ወደ ዋንጫ የሚጠጋ ይመስላል። ሌሎችም አሉ። በአብዛኛው የኳሱ ውጤት ለዋንጫ የሚደርሱት እነማን እንደሆኑ የሚታወቀው በእውነቱ ከዛሬ ጨዋታ ፍፃሜ በኋላ ነው። በተለይ ነገ ይለይለታል። አንድ ይሄ ነው። ሌላው ስለ አርብ የኢትዮጵያ ቀን ነገ አንዳንድ ነገሮች እንዋያለን። እዚህ ኢንተርቪው ላይ ማለት ከአቶ አብይ ጋር ያራኩትም ኢንተርቪው ላይ ለኢትዮጵያ ቀን ምን እንጠብቅ የሚላለ እሱንም መልስ ዛሬ ከአቆምኩበት ከጥያቄ መልስ ጀምሮ ስለ ኢትዮጵያ ቀንም ይናገራል። መልክ አዲሱ የሚቀጠል እንደሚሆን እገምታለሁ ጥሩጥሩ ጥሩ ጥሩ ዘገባዎች መነጽራችን ነህና ያየኸውን ታቀርብልን አለ ሰዓታችን ግን እንዳለቀ ነው ሙዚቃው የሚያሳብቀው ንጉሱ እያጫወተው ነው መልሰን እስክናገኝህ መልካም ጊዜ እግዚአብሔር ይስጥልን ነገ እንገናኛለን መልሰን መልካም ነገ እንገናኛለን የኢትዮጵያ ቀን ምን ምን እንደሚኖር በፕሬዚዳንቱ ገለጻ በተጨማሪ የማገኘውን መረጃ ይዤ እመጣለሁ የነገ ሰው ይበለን። ደህና ደር አሉላ አድማጮቼ፣ ደህና ሆኖብኝ፣ ደህና ሁን አድማጮች። አሁን ወደ ተከታዩ ዘገባ ነው የምንሻገረው። የሰብአዊ መብት አያያዝን በተመለከተ በጣም ተስፋ የሚሰጥ ነገር እንዳለ ሁሉ አሳሳቢ ሁኔታም ስላለ መንግስት የጨቋኝ አሰራር አቅጣጫ እንዳይከተል ሁሉም በጋራ መስራት ይኖርበታል ሲሉ አምነስቲ ኢንተርናሽናል የአፍሪካ ፕሮግራም ዳይሬክተር አቶ ነጻነት ደምሴ አሳሰቡ። በትላንትናው ዕለት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው የተሾሙትን ዶክተር ዳንኤል በቀለን ስራና ኃላፊነቶች አስመልክቶ አስተያየት የተጠየቁት አቶ ነጻነት ዳንኤል ከማን በተሻለ ይህንን ኃላፊነቱን ይወጣል ብዬ አምናሉ ሲሉ በስራቸው ያላቸውንም እምነት ምክንያት ዘርዝሮ አስረድተዋል። ሁለቱን እንግዶች ያነጋገረችው ጽዮን ግርማ የቃለ ምልልሳቸውን የመጀመሪያ ክፍል በትላንትናው ምሽት አሰምታ ለተከታዩ በቀጠሮ ያሳደረችውን እነሆ አሁን ይቀርባል። አቶ ነጻነት ደምሴ በላይ አሁን የአምነስቲ ኢንተርናሽናል የአፍሪካ ዳይሬክተር ናቸው። እርሳቸውም ቀደም ሲል ኢትዮጵያ ውስጥ ከመስራቾቹ አንዱ በሆኑበት ኦርጋናይዜሽን ሶሻል ጀስቲስ ኢን ኢትዮጵያ በተባለው ሲቪል ማህበረሰብ ውስጥ በስራ አስኪያጅነት ሲያገለግሉ ቆይተዋል። በምርጫ 97 ወቅት ለእስር ተዳርገው ነበር። ለአዲሱ የሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል የቅርብ ሰው ናቸውና በሹመቱ ላይ አስተያየታቸውን እንዲሰጡኝ ወደሚገኙበት ደቡብ አፍሪካ ደውዬ በስልክ ጠይቂያቸው ነበር። አመሰግናለሁ። መጀመሪያ መቼም ያው ዳንኤል ወዳጄ ነው፣ ወንድሜ ነው እናም የትግል ጓደኝ ነው። ረጅም ጊዜ አብረን ሰርተናል። ዳልሽን ቤተሰቦች ነን። እናም ይህንን ቀን መቼም ለእኔም፣ ለዳንኤልም፣ ለቤተሰቦቻችንም ለአገሪቷም እንደው ትልቅ ታሪካዊ ቀን ብለን ነው የምናውቀው። መቼም ከቃልቲ ጀምሮ እስካሁን የመጣንበትን ጉዞ ስናየው በተወሰነ መልኩ ለማመን የሚያስቸግር ሁኔታ ውስጥ ያለ ነው ማለት ነው። እና በጣም ደስ ብሎናል፣ ኮርተናል፣ ተስፋም እያደረግን ያለ ነው። ዳንኤል ያው እንደምታቂው ለረጅም ጊዜ በሰብአዊ መብት ጉዳዮች ላይ ሲሰራ ሲታገሉ የነበረ what i just in now ሂውማን ራይትስ ዋች የአፍሪካን ዳይሬክተር ሆኖ ለረጅም ጊዜ አገልግሏል። እኔም እዚህ አምነስቲ ኢንተርናሽናል የአፍሪካ ዳይሬክተር ሆኜ ስሰራም ለተወሰነ ጊዜም ዳንኤልን ሲኒየር አድቫይዘር እንዲሆን ወደ አምነስቲ አምጥተ ነው። ለረጅም ጊዜም ሲያገለግለን ሲሰራ የነበረ ወዳጃችን ነው። በኢትዮጵያም ያው እንደምታስታውሱት በዘጠና ሰባት ምርጫ ጊዜ ከፍተኛ ሳክሪፋይስ የከፈለ የታገለ ወዳጃችን ነው። ለኢትዮጵያም ሰብአዊ መብት ጉዳይ በእውነቱ ከሆነ በአብዛኛውን የፕሮፌሽናል ህይወቱን ሳክሪፋይስ ያደረገ ወዳጃችን ነው እና ደስ ሁለታችሁም የሰው ልጆች መብት መከበርን በተመለከተ ድምጻችሁን ከፍ አድርጋችሁ ስትጮሁ ስታሰሙ የነበራችሁ ናችሁ። በሀገር ውስጥም በዓለም አቀፍም ደረጃ ሰብአዊ መብት ተጽሷል ሲባል በዋናነት በመጀመሪያ መንግስትና የመንግስት የጸጥታ ኃይሎች ይወስዱታል የተባለውን የሰብአዊ መብት ጥሰት ነው የምትቃወሙትና አሁን ዶክተር ዳንኤል ከተሾሙበት ቦታ አንጻር ይህንን የሰብአዊ መብት ጥሰትን በማጋለጥ ወደ አደባባይ በማውጣት እና ደግሞ የሰው ልጆች መብት እንዲሻሻል በማድረግ በኩል ሊሰሩ ወይም አስተዋጽኦ ሊያበረክቱ የሚችሉበት ነጻነት ይኖራቸዋል ብለው ያስባሉ? ምንም ጥያቄ የለኝም። ዳንኤል እንደዚህ አይነት ነጻነት እንደሌለው አሹራንስ ባይሰጠው ኖሮ ይህን አይነት ሪስፖንሲቢሊቲ አይቀበለውም። ዳንኤል ማቀው ያለምንም ፍረቻ፣ ያለምንም ስጋት፣ ያለምንም ተጽዕኖ ሀሳቡን የሚናገር እውነታውን የሚያወጣ የሚታገል ግለሰብ ነው። ፓርላማውም ይሄንን አምኖ መሾሙም ትልቅ ነገር ነው። እናም ያው ዳንኤሌን ስራ ስብ የሚያደርገው መቼም ኢትዮጵያ በጣም ፈታኝ ሁኔታ ውስጥ እንዳለ ባለችበት ወቅት ነው። እንደሰማነው እንደምናየውም በተለይ ካለፈው ሳምንት ጀምሮ በተፈጠረው አሳዛኝ ክስነት የተነሳ ብዙ እርምጃዎች በመንግስት እየተወሰዱ ነው ያሉት። አንዳንዶቹ እርምጃዎቹም በእውነቱ ከሆነ ምን ያህል ህግን የተከተሉ ነው፣ ምን ያህል የዜጋዎችን መብት የሚጠብቁ ናቸው የሚለው ብዙ ጥያቄዎች ይነሳሉ፣ መነሳትም አለባቸው። ይሄንን ጉዳዮች አጣርቶ መንግስትን ሲያጠፋ አግባብ አይደለም፣ መንግስትም ለህጉ ተገዥ እንዲሆን መጠየቅ የዳንኤል ትልቁ ቻሌንጅ ነው የሚሆነው እና ዳንኤል ከማንም ሰው በተሻለ ይህንን ኃላፊነት የሚወጣ ግለሰብ ነው ብዬ ነው ማምነው። እናም በቀላሉም የሚያዩውስ ኃላፊነት አይደለም። እናም እርግጠኛ ነኝ መቼም ይህንን ድምፅ እንደሚያሰማ ሙሉ በሙሉ እርግጠኛ ነኝ። የኢትዮጵያ የሰብአዊ መብት ሁኔታ ቅድም ጠቀስ አድርገውት ነበር። አሁን ያለው ጊዜ በጣም ከባድ ጊዜ ነው። መንግስትም እየወሰዳቸው ያላቸውን እርምጃዎች በተመለከተ ጠቅሰውታል እና እርስዎም እንደ አንድ የሰብአዊ መብት ተሟጋች ባለሙያ አሁን ያለውን ነገር እንዴት ይገመግሙታል? አሁን ያለውን በኢትዮጵያ ያለውን ሁኔታ? ኢትዮጵያ በእውነት ከሆነ በጣም ፈታኝ ሁኔታ ውስጥ ነው ያለችው። በአንድ መልኩ ጠቅላይ ሚኒስትር አብይ ስልጣን ከተረከቡ በኋላ የማይታመኑ ያልታሰቡ ለውጦችን እያየን ያለ ነው። ከዚህ ቀደም የዜጎችን መብት ለመክፈፍ መጠቀሚያ የነበሩ ጨቋኝ ሕጎች በመሻሻል ላይ ነበሩ ያሉት። ብዙ የመንግስት ተቋማት ፍርድ ቤቱን፣ የፍትህ ተቋማት የተመሳሰሉ ሁሉ የለውጥ አቅጣጫ እያያዙ እያስተካከሉን ያሉት። መንግስትም ከዚህ ቀደም ያለ አግባብ የታሰሩ ሰዎችን ዜጎችን ከእስር ቤት ለቋል። ጥሩ አቅጣጫ እየተያዘ እንደነበረ ምንም ጥያቄ የለውም። በዛው ልኩ ደግሞ በተለይ ባለፈው ሳምንት እንዳየነው እናም ከዚህ ቀደም በፊትም እንዳየናቸው በመንግስት የሚወሰዱ አንዳንድ እርምጃዎች በእውነቱ ከሆነ የዜጎችን መብት የሚጥሱ አቅጣጫዎች እንዳሉ ምንም ጥያቄ ውስጥ የለውም። እነዚህ ሁኔታዎች ከብዙ አቅጣጫ የሚመነጩ ይመስላሉ። አንድ በዋናነት የጸጥታ ኃይሎች የሚወስዱት እርምጃ ሰዎች ታስረው ፍርድ ቤት የሚቀርቡበት አካሄድ ሙሉ በሙሉ በብዙ አቅጣጫዎች ችግሮች አሉ። ምንም ጥያቄ የለውም። እነዛ መስተካከል አለባቸው። ስለዚህ በጣም ተስፋ የሚሰጥ ሁኔታ አቅጣጫ አለ። በዛው ልኩ ደግሞ በጣም የሚያሳስብ አቅጣጫ አለ እና በዚህ ፈታኝ ወቅት ላይ በተለይ መንግስት የያዘውን የሪፎርም አጀንዳ የማሻሻል አቅጣጫን ወደኋላ ትቶ ከዚህ ቀደም የምናየውን አይነት የጨቋኝ አሰራርን፣ የዜጎችን መብት የመግፈፍ አቅጣጫን እንዳይዝ ከፍተኛ ትግል ማድረግ ይገባናል ማለት ነው። እንደ ዜጎች፣ እንደ ተቋማት ሁላችንም ተረባርበን መንግስት ሲያጠፋ ይሄ አግባብነት የለውም፣ የዜጎች መብት ሲገፈፍ ይሄ በፍጹም ተገቢ አይደለም ብለን መናገርም መጮህም አለብን። እናም ያን አሁንም እኛም እያሳሰበን ያለ ነው። እንደ አምነስቲ ኢንተርናሽናልም እንደ ዜጎችም እየጮክን ያለ ነው። ይህንን ነው ለማሳየት ነው መንግስት ዋናው ኃላፊነቱ የዜጎችን መብት ጠብቆ አገር ማስተዳደር ነው። ከዛ ውጪ ምንም አቅጣጫ ሊያሰምር አይችልም። እና መማርም ያለብንም ከዚህ በፊትም እዚህ ደረጃ ያደረሰንም ለረጅም ዓመታት የነበረው የጭቆና የዜጎች መብት መገፈፍ ሁኔታ ነው። እና እዛ ሁኔታ ውስጥ ያለን ነው ብዬ ማስበው በእውነቱ ከሆነ ዊር በጣም በጣም አስፈታኝ ሁኔታ ውስጥ ያለ ነው። ያንን የሚያስተካክል አቅጣጫ ከአሁኑ መወሰድ መጀመር አለበት። አለበለዚያ ወደ ነበርንበት ቦታ ልንመለስ እንችላለን ብዬ ነው ማስበው። የህዝብ ተወካዮች ምክር ቤት ከቀረቡለት ሰማኒያ ስምንት እጩዎች ውስጥ ዶክተር ዳንኤል በቀለ ባላቸው የትምህርት ዝግጅትና የስራ ልምድ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው እንዲሾሙ ማጽደቁ ታውቋል። ዶክተር ዳንኤል በቀለ ከዛሬ ጀምሮ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር በመሆን ሲያገለግሉ የቆዩት ዶክተር አዲሱ ገብረ እግዚአብሔርን ተክተዋቸዋል የአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ ጽዮንን ለዘገባዋ እናመሰግናለን አድማጮች አሁን ስፖርት የስፖርት ነገር ቀደም ብለን የሰሜን አሜሪካውን የኢትዮጵያውያን ዓመታዊ የስፖርትና የባህል ትዕይንት እየተካሄደ ከሚገኝባት አትላንታ አዲሱ አበበን አግኝተን እዚያ የሚያቆየንን ተከታትለናል። ተከታዩ የስፖርት ዘገባዎች ደግሞ ወደ አዲስ አበባ ነው የሚወስዱን። በትላንትናው ምሽት ጠቆ የሚያደርግ ነው። ቀዳሚው ነው የኢትዮጵያ ፕሪምየር ሊግ 29ኛ ሳምንት ጨዋታዎች ደደቢትን ተከትለው ከሊጉ የወረዱ ቡድኖች ተለይተዋል። ሆን ብሎ ተደጋጋሚ በደል እያደረሰብኝ ነው ያለውን የኢትዮጵያ እግር ኳስ ፌዴሬሽንን የከሰሰው ቅዱስ ጊዮርጊስ ከወልዋሎ አዲግራት ዩኒቨርሲቲው ጋር ያለውን ተስተካካይ ጨዋታ ሳያደርግ የ29ኛ ሳምንት ጨዋታውን ላለመጫወት በመወሰኑ በሊጉ መሪ ፋሲል ከነማ በፎርፌ ተሸንፏል ይለናል ግርማቸው ከበደ። ሌሎች ዋንጫ ተፎካካሪዎች መቀሌ ሰባ እንደርታና ሲዳማ ቡናም ድል ቀንቷቸዋል ይለናል ግርማቸው። የቅዱስ ጊዮርጊስና ወልዋሏ ዲግራት ዩኒቨርሲቲ የ28ኛ ሳምንት ጨዋታ ሰኔ 16 ቀን 2011 ዓ ም እንዲካሄድ በእግር ኳስ ፌዴሬሽኑ መርሃ ግብር ወጥቶለት ነበር። በኋላም ሰኔ 17 እንዲሆን ፌዴሬሽኑ ወሰነ። ነገር ግን ሰኔ 15 ቀን 2011 ዓ ም የኢትዮጵያ መንግስት የመፈንቅለ መንግስት ሙከራ ነበር ባለው ጥቃት የአማራ ክልል ከፍተኛ አመራሮችና የጦር ኃይሎች ጠቅላይ ኢታማዦር ሹም መገደላቸውን ተከትሎ ሰኔ 16ና 17 ቀን እንዲካሄዱ እቅድ ወጥቶላቸው የነበሩት የቅዱስ ጊዮርጊስና ወልዋሎን ጨዋታ ጨምሮ አራት ግጥሚያዎች በጊዜያዊነት ለሌላ ጊዜ ተራዘሙ። በወቅቱ ከተራዘሙት ጨዋታዎች መካከል ሶስቱ ባለፈው ቅዳሜ ሰኔ 22 ቀን 2011 ዓ ም የተካሄዱ ሲሆን የቅዱስ ጊዮርጊስና ወልዋሎ ጨዋታ ግን አልተደረገም። የቅዱስ ጊዮርጊስ ስፖርት ማህበር አመራሮች ትላንት በሰጡት መግለጫ የጸጥታ ስጋት አለ በሚል ምክንያት ፌዴሬሽኑ አዲስ አበባ ላይ በዝግ ስታዲየም አሊያም አዳማ ሄዳችሁ ተጫወቱ ብሎናል ይላሉ። ከሌሎች ቡድኖች ተለይቶ የቅዱስ ጊዮርጊስ ጨዋታ ብቻ በዚህ መልኩ የሚከናወንበት ምክንያት ስላልገባቸው አልተስማማንም ያሉት የስፖርት ማህበሩ አመራሮች በፌዴሬሽኑ ግልጽ የሆኑ ተደጋጋሚ በደሎች ደርሰውብናል ብለዋል። ከዚህ በፊት ፌዴሬሽኑ የወሰነውን ውሳኔ በመጥቀስም ተስተካካይ ጨዋታዎች እስኪያደርጉ ድረስ ሌሎችም ጨዋታዎች ሊራዘሙ ይገባ እንደነበርም በትላንቱ መግለጫ ተናግረዋል። ከወልዋሎ ጋር ያላቸው ተስተካካይ ጨዋታን እስኪያደርጉ ድረስም የዛሬውን ከፋሲል ከነማ ጋር የሚያደርጉትን የ29ኛ ሳምንት ጨዋታ እንደማያደርጉ ባስታወቁት መሰረት ጨዋታውን ሳያደርጉ ቀርተዋል። በሂሳብ ስሌት የዋንጫ እድል በነበራቸው ወቅት ፌዴሬሽኑ ይህንን ውሳኔ በመወሰኑ ሆን ተብሎ ከዋንጫ እንድንወጣ ተደርገናል በማለትም የቅዱስ ጊዮርጊስ አመራሮች ፌዴሬሽኑን ከሰዋል። ለዚህም ምክንያቶች ናቸው ያሏቸውን የቅዱስ ጊዮርጊስ ስፖርት ማህበር የአመራር ቦርድ ዋና ጸሐፊ ነዋይ በየነ በጋዜጣዊ መግለጫው አብራርተዋል። የብቃት ችግር አለ፣ ምንም ጥያቄ የለው። ግን የብቃት ችግር መታረም የሚችል ልርዳሽ ቢሏት መጇ እንደበቀች አይነት ነገር ነው ያለው። የብቃት ችግር በስልጠና ይጠፋል። የብቃት ችግር በመተባበር ይጠፋል። ምክንያቱም ማንም ሰው ሁሉን ነገር ያውቃል ማለት አይቻልም። ቅድምም አቶ ሰለሞን መግቢያው ላይ ሲናገር ይሄ አዲስ ጀማሪ ፌዴሬሽን ነው። ሶ ብዙ ቁጥንቅጥ ነገሮች ነው የተረከበው። እንርዳው፣ አብረን ይሄን እናጠናክር ከሚል እንጂ መጀመሪያ ላይ ሪዘርቬሽን ሳይኖረን ቀርቶ አይደለም። እኔ እንደተናገርኩት አመጣጣቸውም አልጣመንም። ሲጀመር የእነሱ ብቻ አይደለም፣ ባይዘ መሳሳት የለብንም። እኔ አሁን ያለውን ፌዴሬሽን አይደለም ትቸው፣ ሲስተሙ ስህተት ነው። ይሄ በውክልና የሚገባበት ፌዴሬሽን መቼም የኢትዮጵያን ፉትቦል ሶልቫ አያደርግ በፍጹም። አዲስ አበባ ላይ ቁጭ ብዬ የአዲስ አበባ ተወካይ ስለሆንኩ የጋምቤላ ቡድኖች ችግር አይመለከተኝም የሚል የፉትቦል ሰው ሊኖር አይችልም። ቅድም ልክ ኮት እንዳደረጋችሁ ሰምቻለሁ፣ የክቡር ጠቅላይ ሚኒስትሩ ንግግር ውስጥ አንዱ ቡድን ውስጥ የአንድ አካባቢ ክለብ ተጫዋቾች ናቸው። ማነው የዚ አካባቢ ተወላጆች አይደሉም ተጫዋቾች። ለዚህ ማስረጃ የትም አትሂዱ፣ ጊዮርጊስን ማየት ነው። ጊዮርጊስ የየትኛውም ክልል ተወላጅ የሆነ ተጫዋች ታገኛላችሁ ጊዮርጊስ ውስጥ። ሌሎቹም ክለቦች ከዚህ የተለየ አይደለም፣ ምክንያቱም በጣም ዳይናሚክ ፍሉድ ነው። ታለንት ነው የምንፈልገው እንጂ ከየት አካባቢ መጣ የሚለው ጥያቄ ሊነሳ አይችልም። እና ይህ ችግር አመጣጣቸው ስለሆነ የብቃት ችግር ይጋርደዋል አብሮት ደግሞ ሴራ ይመጣበታል ምክንያቱም ይሄ የውክልና ጥያቄ ውስጥዋላ እውነት ለመናገር አንዳንድ ክለቦች ፌዴሬሽኑ ውሳኔም ሲያሳልፍባቸው የቅጣትም ይሁን የዲሲፕሊንም ይሁን የማስጠንቀቂያ ቀጥታ የሚመለከተው የዛ ክልል ፕሬዚደንት ወይም የዛ ክልል የሆነ የከፍተኛ ቢሮ ኃላፊ ደውሎ መስመር ያስገባቸዋል ፌዴሬሽን እስቲ ለጊዮርጊስ ማን ነው የሚደውልለት ማን ነው ደውሎ ማስጠንቀቂያ የሚሰጥለት አትንኩት የሚለው ማን ነው ስለዚህ ካላባት የቀረነን ፉትቦል ለመጫወት ነው የተሰበሰብ ነው እስከ መጨረሻም ፉትቦል እንጫወታለን ብለን ነው የምናስበው። ያ ሁኔታ ግን አሁን አለ ብለን አናምንም። ጠቅላይ ሚኒስትር አብይ አህመድ የበጀት ዓመቱን የስራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት ስፖርት ውስጥ ብሔርና ፖለቲካ ገብቷል ባሉት ግምገማቸው እንደሚስማማም ስፖርት ማህበሩ አስታውቋል። ይሄንን ሴንስ ማድረግ ከጀመርን የክለቦች ስም መቀየር ሲጀምር መጀመሪያ ቤት ያል ነው ክለቦቹ አዲስ ሲቋቋሙ አይደለም ስማቸውን የቆየ ስማቸውን መቀየር ሲጀምሩ አለርት ነበር። ነገር ግን ባገኘነው መድረክ ይሄን አቤት ለማለት በሞከርንበት ሰዓት የተሰጠን መልስ ከተራ የፉትቦል ሁሊጋኒዝም ጋር ማያያዝ ማህበረሰብ ውስጥ ያለ ችግር መተንፈሻ ቦታ እየሆነ ነው። ፕሮፐር ፎከስና አቴንሽን ሊሰጠው ይገባል። ይሄንን የፌዴሬሽኑ ብቻ ሳይሆን ልክ እነሱ እንዳሉት አንድ ምስማማው ነገር ነው። ከመንግስትም የተወከለው የስፖርት ኮሚሽን በጊዜው አሁን ዲፓርትመንት ነው አይደለም የስፖርት ሚኒስቴር ነበር በፊት፣ አሁን የስፖርት ኮሚሽን በቂ ክብደት አልተሰጠውም ለጉዳዩ። በቂ ኢንፋክት እንደ እድገትም ሳይታይ አልቀረም። ከአዲስ አበባ ክለቦች እየወደቁ የክልል ክለቦች እየገቡ ሲመጡ አሀ አደገ ፉትቦሉ ማለት ነው አይነት አማርኛም ያለ ይመስለኛል። ግን ኮንሲኩዌንትሊ አብሮ መታየት ያለበት እነኚህ ከክልል የሚመጡ ክለቦች እነማን ናቸው ተጫዋቾቻቸው፣ ጀርባውን እኮ ማየት ነው፣ ትንሽ ከፈት ማድረግ ነው። ትላንት አዲስ አበባ የነበሩ ልጆች ነገ ከክልል ሌላ ማሊያ ለብሰው ሲመጡ የክልሉ ፉትቦል አደገ ማለት ይቻላል። አዳዲስ ልጆች ብናይ አባት ነው። አዳዲስ ተጫዋቾች ብናይ አንድ ነገር ነው። ግን መልኩን እየቀየረ እነኛው ተጫዋቾች እየተሽከረከሩ፣ ግን አዳዲስ ክለቦች ሮቴሽን ውስጥ ነው የገባ ነው። እና ይሄ እንደ እድገት መታየቱ ያሳዝነኛል። አሁን እኮ የምናወራው ስለ ክለቦች ስናወራ፣ ክለብ ግዑዝ አካል አይደለም። አመራሮቹን ማለታችን ነው። እኔ እውነቴን ነው፣ ተጫዋቾቹ ጋር የኢሹ እንደሌለ ይገባኛል። አመራሮቹ ጋር ግን የሞት ሽረት ይሆናል። ይሄ ክለብ ከዚህ ክልል መቶ እዚህ ሲጫወት ይሄ ክልል ያንን ክልል አሸነፈው የሚለው ማን ነው? አመራሩ ነው። በተዋረድ ደጋፊው ጋር ይወርዳል። ያ ግን አመራሩ ጋር ትልቅ ኃላፊነት አለ። ይሄን ለማረም ከመንግስት በኩል አሁን ትልቅ ቁርጠኝነት እያየን ያለው ያርሙታል ብለን እናስባለን። የቅዱስ ጊዮርጊስን ክስ በተመለከተ ከእግር ኳስ ፌዴሬሽኑ ምላሽ ለማግኘት የአሜሪካ ድምፅ ያደረገው ሙከራ አልተሳካም። ቅዱስ ጊዮርጊስ ትላንት በወሰነው ውሳኔ በመጽናቱ ወደ ጎንደር ሳይጓዝ ቀርቷል። በዚህም በሊጉ መሪ በፋሲል ከነማ በፎርፌ ተሸንፏል። ሌላኛው የዋንጫ ተፎካካሪ መቀሌ ሰባ እንደርታ አዲስ አበባ ላይ መከላከያን ሁለት ለአንድ በመርታት ለዋንጫ ያለውን እድል አስፍቷል። በዚህ ውጤት መሰረት መከላከያ ደደቢትን ተከትሎ ከሊጉ መውረዱ ተረጋግጧል። ፋሲልና መቀሌን ተከትሎ ሶስተኛ ደረጃ ላይ የሚገኘው ሲዳማ ቡና ደደቢትን በማሸነፍ የዋንጫ እድሉን በመጨረሻ ጨዋታ ይወስናል። በሜዳው ከኢትዮጵያ ቡና ጋር አቻ የተለያየው ደቡብ ፖሊስም ከሊጉ መውረዱን ያረጋገጠ ሶስተኛው ቡድን ሆኗል። ሱልሽረ ወልዋሎን በመርታቱ በሊጉ መቆየቱን አረጋግጧል። ፕሪምየር ሊጉ በመጪው እሁድ የሚጠናቀቅ ይሆናል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ፣ አዲስ አበባ። ግርማቸውን አለቀቅነውም። በሴቶች ዓለም ዋንጫ ዩናይትድ ስቴትስ ለፍጻሜ ስትደርስ፣ በኮፕ አሜሪካ ብራዚል የፍጻሜ ተጋጣሚዋን ትጠብቃለች ይለናል። በአፍሪካ ዋንጫ ደግሞ የምድብ ጨዋታዎች መጠናቀቃቸውን ጨምሮ ለውድድሮቹ የውጤት ዘገባ አሁንም ግርማቸው በሴቶች ዓለም ዋንጫ ግማሽ ፍጻሜ የመጀመሪያ ጨዋታ እጅግ ከፍተኛ ግምት አግኝቶ የነበረው የዩናይትድ ስቴትስና እንግሊዝ ጨዋታ በዩናይትድ ስቴትስ ሁለት ለአንድ አሸናፊነት ተጠናቋል። ለዩናይትድ ስቴትስ ጎሎቹን ክርስቲያን ፕሬስ ና አምበሏ አሌክስ ሞርጋን በጭንቅላታቸው በመቅጨት አስቆጥረዋል። ኤለን ዋይት እንግሊዝን ከባዶ መሸነፍ ያዳነችውን ኳስ መረብ ላይ ያሳርፋለች። በዚህ ጨዋታ የዩናይትድ ስቴትሷ ግብ ጠባቂ አሊሳ ነሄር የፍጹም ቅጣት ምታድናለች። ድሉ ዩናይትድ ስቴትስ ለሶስተኛ ተከታታይ ዓለም ዋንጫዎች ለፍጻሜ መድረሷን ያረጋገጠ ነው። ለሌላኛው የግማሽ ፍጻሜ ጨዋታ ሳይጠበቅ ጀርመንን በሩብ ፍጻሜ በረታችው ስዊድን እና በአውሮፓ ሻምፒዮና ሆላንድ መካከል ከጥቂት ደቂቃዎች በኋላ ይጀምራል። የዩናይትድ ስቴትስ ወንዶች ብሔራዊ ቡድንም ለፍጻሜ መድረስ እድል አለው። በሰሜንና መካከለኛው አሜሪካ ሀገራት የእግር ኳስ ሻምፒዮና በግማሽ ፍጻሜው በኢትዮጵያ ሰዓት አቆጣጠር ዛሬ ሌሊት ከጀማይካ ጋር ይጫወታል። በዚህ ውድድር ሜክሲኮ ሄቲን አንድ ለዜሮ በማሸነፍ ለፍጻሜ መድረሷን አረጋግጣለች። በኮፓ አሜሪካ ግማሽ ፍጻሜ ብራዚል የምንጊዜም ተቀናቃኟን አርጀንቲናን በጋብርኤል ጄሱስ እና ሮቤርቶ ፍሪሚኖ ጎሎች በመርታት ለዋንጫ ትጫወታለች። ዛሬ ሌሊት በሚደረገው ሌላኛ የግማሽ ፍጻሜ ጨዋታም የፔሩንና ና ቺሌን አሸናፊ ለፍጻሜ የምትጠብቅ ይሆናል። የአፍሪካ ዋንጫም ሁለተኛው ዙር ላይ ደርሷል። የጥሎ ማለፍ ዙሩ ከአርብ እስከ ሰኞ ባሉት ቀናት ሲካሄድ፣ ሴኔጋል ከዩጋንዳ፣ ናይጄሪያ ከካሜሩን፣ ግብጽ ደቡብ አፍሪካ፣ ጋና ከቱኒዚያ፣ ማዳጋስካር ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ አልጄሪያ ከጊኒ፣ ሞሮኮ ከቤኒን እንዲሁም ማሊ ከአይቮሪ ኮስት የሚጫወቱ ይሆናል። ግርማቸው ከበደ ለአሜሪካ ድምፅ ሬዲዮ አዲስ አበባ ግርማቸውን ለግሩሜ ስፖርት ዘገባዎቹ እናመሰግናለን። አድማጮች የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ ያስተናግናችሁ አሉላ ከበደና አዳኒት ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከተተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጁ ሰሎሞን አባትና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ ሰዓት ላይ እንገናኝ። የአሁኑ አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ሰላም። ደህና አድሩ።